ባለፈው ሳምንት ያገረሸው ግጭት ከሰሜን ወሎ ዞን የትግራይ አዋሳኝ አካባቢዎች አፈናቅሏቸው ወደ ደቡብ ወሎ ማዕከል ደሴ ገብተው የነበሩ ሰዎች እየተመለሱ መሆናቸውን ለአሜሪካ ድምጽ ተናግረዋል። በተፈናቃዮቹ ድንገት ተጥለቅልቃ የነበረችው ከተማም ወደ መደበኛ ሕይወቷ እየተመለሰች መሆኑን የከተማይቱ ነዋሪዎች አመልክተዋል። ከዚህ ጋር በተያያዘ ተዋጊዎቹ በዓለም አቀፍ የሰብዕና ሕግጋት መሰረት ለሲቪሎችና ና ለሲቪል ተቋማት ጥበቃ እንዲያደርጉ የተባበሩት መንግስታት ድርጅት አሳስቧል። መስፍን አራጌ ዝርዝሩን ይዟል። ነሐሴ 18 2014 ዓ.ም እንደ አዲስ የተቀሰቀሰውን ጦርነት ምክንያት በማድረግ ከቆቦ ወልዲያና መርሳ ከተሞች እስከ 25 25000 የሚገመቱ የህብረተሰብ ክፍሎች ባለፉት ሁለት ቀናት ብቻ ወደ ከተማዋ መግባታቸውን የደሴ ከተማ ፖሊስ መምሪያ ኃላፊ ኮማንደር አሳምነው ሙላት አስታውቀዋል። አሁን ነሐሴ 18 በተደረገው ትንኮሳ ቆቦን ያለው ጦርነት እና ወልዲያ አካባቢ ያለው ማህበረሰባችን እንግዲህ ጦርነቱን ስጋት ሆኖባቸው ወደ የአካባቢያችን የመጡበት ሁኔታ ነው ያለው። እዚህ ጋር ደግሞ ትክክለኛ ተፈናቅለው ሰግተው የመጡ አሉ። ከተፈናቃዮች ጋር ደግሞ ተደበላልቆ የመጣ ጸጉረ ልውጦች አሉ። እንደ ኮማንደር አሳምነው ሁሉ የኢትዮጵያ መንግስት ጦርነቱን በመቀስቀስ ህወሀትን ይከሳል። የትግራይ ወታደራዊ ኮማንድ ደግሞ አስቀድሞ ባወጣው መግለጫው የአማራ ልዩ ኃይል የወሎ ፋኖንና የመከላከያ ሰራዊቱን በተንኳሽነት ይከሳል። ኮማንደር አሳምነው ተፈናቅለው ወደ ደሴ ከገቡት ውስጥ የህወሀት ሰራዊት አባላት ናቸው ተብለው የተጠረጠሩ አምስት ሰዎች ባለፉት ሁለት ቀናት በቁጥጥር ስር መዋላቸውን አስታውቀዋል። ተመሳስሎ የመግባት ሁኔታ አጋጥሞናል። እነኝህም ተትላንት ወደ ሁለት ትላንት ማታ አካባቢው ሦስት ይዘናል። ወደ አምስት ጠቅላላዎች ይዘናል። የህወሓት ኃይሎች አብረው ገብተው አግኝተናቸዋል። እነኚህ ብቻ አይደሉም፣ አሁንም ሰርጎ ገብ አሉ የሚል ልምታን የኛ መረጃ የሚያመላክተው። እሱን የማጥራት የመፈተሽ ስራ አጠናክረን የምንሄድበት ቁመና ነው የሚነነው። ተፈናቃዮች ጋር እየተመሳሰለ ቋንቋውን በደንብ ይችሉታል፣ ግን ሙሉ አድራሻ እና ሙሉ የት ናቸው የሚለውን ስንጠይቅ ከዛው አካባቢ ተልእኮ ተሰጥቷቸው የመጡ ኃይሎች እንዳሉም ጭምር ያገኝበት ሁኔታ እንዳለ ነው። ከባለፈው ስህተት ከተማችን ላይ መልሰን ላለማስወረር የሚደበቁባቸውን ቦታዎች ትኩረት ሰጥተን እየሰራን ያለ ነው። ይሄም አልጋ ቤቶች፣ መደብ ቤቶች፣ ሲቀጥል ጫካዎች ጭምር እና የአከራይ ተከራይ ቤቶችም ጭምር እና ደግሞ ባዶ ቤቶች እነኝህ ላይ የኃይል ተመሳስሎ የተቸገረ መስሎ ህዝባችንን እያሳዘነ ተጎጂ መስሎ እየመጣ ቦታዎችን እየቀየረ የሚጠይቀን በሲስተም ሊደገም አይገባም። እዚ ቀደም አብሮ ሲረዳ የነበረበት ሁኔታ ጭምር እንዳለ አግኝተናል። አሁን ያንን ስህተት አሁን ላይ እንዳይደገም በትኩረት የጸጥታ ኃይላችን በየቀኑ እየገመገም እነኝህን ታርጌት አድርገን እየሰራን ያለበት ሁኔታ ነው ያለው። በወልዲያ ዩኒቨርሲቲ የታሪክና ቅርስ ትምህርት ክፍል መምህር የሆኑትና ከወልዲያ ተፈናቅለው የመጡት ተስፋ የተሾመ በበኩላቸው መፈናቀሉ ያሳደረባቸውን ስነ ልቦናዊ እና አካላዊ ጉዳት እንዲገልጸውታል። ተፈናቅዬ የመጣሁት እሁድ በሀያ ሁለት ሁለት ሺ አስራ አራት ዓመተ ምህረት ነው። ስጋት የነበረብን እኛ የዩኒቨርሲቲው አስተማሪዎችና የዩኒቨርሲቲው ማህበረሰብን ጨምሮ እሁድ ዕለት በሀያ ሁለት ወደ ደሴ ከተማ ሸሽተን የመጣን መሆኑን ነው። አብዛኛዎቻችን ያው በአካባቢ የትራንስፖርት አገልግሎት ባለመኖሩ በእግራችን በጣም እስከ አርባ ለሚጠጉ ኪሎሜትሮች በእግራችን የመጣንበት ሁኔታ ነበር የነበረው። ከዛ በኋላም ደሴ ከተማም ከመጣም በኋላ በተለይ እኔ ቤተሰብ ስላለኝ ያን ያክል ብዙ እንግልት አልደረሰብኝ፣ ይሆናል የተወሰኑ ስታፎችም አብሮ የሚመጣው ከነጊ ተጠልሉበት ሁኔታ ነበር። ሌላው ግን በተለይ በጦርነቱ ስጋት የነበረበት ሸሽቶ የመጣው ህብረተሰብ ተማሪዎቹን ጨምሮ አልጋ ጠፍቶ የማደሪያ አልጋ ጠፍቶ ውጭ ላይ በዚህ በክረምት ሰዓት ዝናብ እየመታቸው በየበረንዳው በየጎዳ ነው ያደሩበት ሁኔታና በጣም በርካታ የሰው ቁጥር ከመምጣቱ አንጻር ከተማዋም ተጨናንቃ ያደረችበት ላለፉት ሁለት ቀናቶችም በተከታታይ ይህን ሁኔታ ያየንበት ነገር ነው። ኮማንደር አሳምነው ወልዲያና አካባቢው ላይ አስተማማኝ ሰላም በመኖሩ ተፈናቅለው የመጡትን ሰዎች ወደ አካባቢያቸው የመመለስ ስራ እየተሰራ መሆኑን ጠቁመዋል። በርወለደ ወሬ እየተነዳ የሚመጣው ህብረተሰባችንም ወደ አካባቢው እንዲመለስ አድርገናል። ትናንት ሰፊ ቁጥር ያለው የወልዲያ የመርሳ ዙሪያ ያለው አካባቢዎች ትራንስፖርት እያመቻቸል እንዲመለሱ እንዳይንገላቱ ለዘረፋ እንዳይጋለጡ፣ እሱን ሁላ በደንብ የሰራንበት ሁኔታ ነው ያለ። ከቀናት በፊት ለአሜሪካ ድምፅ አስተያየታቸውን የሰጡት የወልዲያ ከተማ ከንቲባ ዶክተር ዳዊት መለሰ አካባቢው ሰላም መሆኑን በመጥቀስ ህዝቡ እንዲረጋጋና ከቀየውም የወጣው እንዲመለስ ጥሪ ማስተላለፋቸው ይታወሳል። የአሜሪካ ድምፅ ዘጋቢ በደሴ ከተማ ተንቀሳቅሶ እንደታዘበው የተፈናቃዮቹን ወደ ደሴ መግባት ተከትሎ በከተማዋ የሚገኙ ባንኮች ረጅም ሰልፍ ይዘው በሚጠባበቁ ደንበኞች ተ ተጨናንቀዋል አንዳንዶች ደንበኞችም በምንፈልገው መጠን ተገቢውን አገልግሎት እያገኘን አይደለም፣ አንዳንዶቹ ጋርም አገልግሎቱ ተቋርጧል የሚል ቅሬታ አላቸው። የአሜሪካ ድምፅ በከተማዋ ጸጥታና ወቅታዊ ጉዳይ ላይ እየመከሩ ነው የተባሉትን የከተማዋን ከንቲባ ሳሙኤል ሞላልኝ ለማግኘት ሞክሮ ለጊዜው ባይሳካለትም ትናንት በአገልግሎት መስተጓጎል ዙሪያ ለአካባቢው መገናኛ ብዙኃን በሰጡት ምላሽ የአገልግሎቱ መቋረጥ አግባብ እንዳልሆነ ተናግረዋል። የአንዳንዱ ባንክ አገልግሎት መስጠት መቻል ትክክል አይደለም። አገልግሎት የኅብረተሰብ ሊገለገል ይገባል እና በዚህ መሰረት ሁሉም አገልግሎት ሰጭ ተቋማት አገልግሎታቸውን መስጠት መቻል አለበት። ይሄን ስራ ማቆም ተገቢ አይደለም። ሁሉም አገልግሎት በተሰጠበት አግባብ አገልግሎት መስጠት መቻል አለበት። በሌላ በኩል የተፈናቃዮችን ወደ ከተማ መግባት ተከትሎ የዋጋ ጭማሪ ያደረጉ የንግዱ ማህበረሰብ አባላት እንዳሉ ደርሸበታለሁ የሚለው ከተማ አስተዳደሩ ከድርጊታቸው ካልታቀቡ ድርጅቶቹን ከመዝጋት ጀምሮ ባለቤቶቹን በህግ እስከ መጠየቅ የሚደርስ ውሳኔ ሊወስድ እንደሚችል ከንቲባው አስታውቀዋል። ወደ አዲስ አበባና ሌሎች አካባቢዎች ሰዎችን አሳፍረው ከሚወጡት መኪኖች በተጫ በተጨማሪ ከተማዋ ውስጥ ሰሌዳ ቁጥር የሌላቸው በርካታ ባለ ሶስት እግር ተሽከርካሪዎች ወይም ባጃጆች በየቦታው ይስተዋላሉ። የከተማ አስተዳደሩ ከንቲባ የከተማዋን የትራፊክ እንቅስቃሴ ላለማጨናነቅና የጸጥታ ስጋቶችን ለማስወገድ ስምሪት ያልተሰጣቸው መሆኑ ሰሌዳ ቁጥር ያልለጠፉ ባጃጆች እንዳይንቀሳቀሱ ማገዱን ጠቁመዋል። ከተማ አስተዳደሩ ያወጣቸው አስገዳጅ ህጎች አሉ። ከአንድ ሰዓት በኋላ እንቅስቃሴ መቆም አለበት። የደሴ ከተማ ስምሪት ያልተሰጣቸው ባጃጆች፣ ተፈናቃዮች ይዘዋቸው የመጡ ባጃጆች፣ ሌሎችም ባጃጆች አሉ። እነዚህ እንቅስቃሴ ከተማው ላይ መስራት የለባቸውም። ኮንትራትም ምንም በውስጥ ለውስጥ እየያዙ የሚጠይቁትም ስላለ ይሄንን ማስተናገድ የለብንም። ታክሲዎችም ከሁለት ሰዓት በኋላ እንዳይንቀሳቀሱ ታግዷል። ይሄ መከበር አለበት። የደሴ ከተማ ባወጣው አስቸኳይ ጊዜ አዋጅ መጠጥ ቤቶችን ጨምሮ ሌሎች አገልግሎት ሰጪ ድርጅት ሁለት ሰዓት ላይ እንዲዘጉ፣ ተሽከርካሪዎች ካለ ሰዓት፣ ሰዎች ደግሞ ከሁለት ሰዓት በኋላ እንዳይንቀሳቀሱ እገዳ ጥሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።